Voice of America። ዓላማን በኃይል ለማስፈጸም የሚንቀሳቀሰውን ጽንፈኝነትን በመዋጋቱ ረገድ አገራቸው ከአፍሪካ ጋር በአጋርነት እንደምትሰራ በአፍሪካ ህብረት የዩናይት ስቴትስ ተልዕኮ ጉዳይ ፈጻሚ ጄሲካ ዴቪስ ባ ተናገሩ። ጉዳይ ፈጻሚዋ ይህን የገለጹት በዚህ ርዕስ ላይ ያተኮረ የምክክር ሳምንት ዛሬ አዲስ አበባ ላይ ሲከፈት ነው። እስክንድር ፍሬው ተከታዩን አድርሶናል። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ ከዚሁ ከጸጥታ ጉዳይ ጋር ለተያያዘ ተልእኮ የአፍሪካ ቀንድን እየጎበኙ ባሉበት ሰዓት ነው የህብረቱና የዩናይትድ ስቴትስ የምክክር መድረክ የተከፈተው። በዚህ መድረክ መክፈቻ ላይ የተንጸባረቀውም በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ እየገለጹ ያሉት አቋም ነው። አላማን በኃይል ጭምር ለማሳካት የሚሞክረው ጽንፈኝነት ቫዮለንት ኤክስትሪሚዝም የአህጉሪቱ ስጋት መሆኑ The United States, Africa, the Jessica Davis. as we are all aware, the spread of violent extremism and terrorism pose significant challenges to africa's security, long-term development goals, and democratic gains. ሁላችንም እንደምንገነዘበው አላማን በኃይል ጭምር ለማሳካት የሚሞክረው ጽንፈኝነትና የሽብርተኝነት መስፋፋት በአፍሪካ ጸጥታ፣ የረጅም ጊዜ የልማት ግቦችና ከዲሞክራሲ አንጻር በተገኙ ውጤቶች ላይ ከፍተኛ ፈተና ይጋርጣሉ። አላማን በኃይል ለማሳካት የሚሞክረው ጽንፈኝነት ለሁላችንም ስጋት ነው። በቅርቡም አስደንጋጭ ጥቃቶችን በዓለምና በአፍሪካ አህጉር ተመልክተናል። በቅርቡ ደግሞ በሶማሊያ ማንኛችንም ከነዚህ ጥቃቶች ተጽዕኖና ከሽብርተኝነት ጉዳት ነጻ አይደለንም። በሶማሊያ የተከሰተው ይህ አስደንጋጭ ሁኔታ በሁላችን ላይ ተጽዕኖ ያሳድራል። ዩናይትድ ስቴትስ እንደ አውሮፓ አቆጣጠር በጥቅምት 14 በመቶዎች የሚቆጠሩ ሰዎችን ሕይወት ያጠፋውን የሽብር ጥቃት አጥብቃ ታወግዛለች። ዛሬ እዚህ የተገኘነው በሞቃዲሾ ለተከሰተውና ባለፈው ሳምንት መጨረሻ በግብፅ ለተፈጸመው አይነት አስደንጋጭ ጥቃቶች እልባት የምናበጅበት የወደፊት ጊዜ ለመፍጠር ከእናንተ ጋር በአጋርነት ለመስራት ነው። የፕሬዝዳንት ዶናልድ ትራምፕ አስተዳደር ከአፍሪካ ህብረትና ከአባል አገራቱ ጋር የሚኖረውን የጸጥታ ግንኙነት በምን ሁኔታ እንደሚያስኬድ ፍንጭ መስጠት ጀምሯል። ፕሬዝዳንቱ ለይፋ ጉብኝት ወደ አፍሪካ የላኳቸው የመጀመሪያ ከፍተኛ ባለስልጣን አምባሳደር ኒኪ ሄሊ። በጸጥታ ጉዳዮች ላይ ማተኮራቸውም የአስተዳደሩ ቀዳሚ የትብብር መስክ ምን እንደሆነ አመላክቷል። አምባሳደር ሄሊ ሰሞኑን ለጋዜጠኞች ሲናገሩ እንዳሉትም ዩናይትድ ስቴትስ በዚህ ጉዳይ ላይ የምታተኩረው ለሽብርተኞች መፈጠር መንገድ የሚከፍቱ ሁኔታዎችን ለማስወገድ ነው። በሀገሪቱ ያሉ ግጭቶች ለሽብርተኞች መፈልፈል መንገድ ከሚከፍቱት ከነዚህ ሁኔታዎች መካከል መሆናቸውንም ነበር የጠቆሙት። ከአፍሪካ ህብረት ጋር በተጀመረው የምክክር ሳምንት መክፈቻ ላይ የተናገሩት ጉዳይ ፈጻሚዋ ጄሲካ ዴቪስ ባ ይህንኑ የሀገራቸውን አቋም አንጸባርቀዋል። አሸባሪዎች የቀጠሉ ግጭቶችን በመጠቀም ተግባራቸውንና ተሰሚነታቸውንም ማስፋፋት ይፈልጋሉ። የአመፅ ቡድኖችን ይጠቀማሉ። ከወንጀለኛ መረቦች ጋር ህብረት ይፈጥራሉ። ደካማና ጨቋኝ መንግስታት ባሉባቸው አገሮችም መደበቂያ ያበጃሉ። በማኅበራዊ ድረገጾችም ጥላቻን ያስፋፋሉ። አላማን በኃይል ለሚያስፈጽሙ ጽንፈኝነት ምንጭ ለሆኑ ሁኔታዎች መፍትሔ የመፈለጉን ጉዳይ ለመምራትና ለመቅረጽ የአፍሪካውያን አቅም የሚገነባበት ሁሉን አቀፍ አካሄድ የዩናይትድ ስቴትስን የውጭ ግቦች ለማሳካት ወሳኝ ነው። ሰላማዊና የበለጸገች አፍሪካን የመፍጠሩን አጀንዳ 2063ን ለማሳካት እንደዚሁ በብሔራዊ ደህንነትና በኢኮኖሚ እድገት ላይ የሚሰራው የዩናይትድ ስቴትስ የውጭ ጉዳይ ፖሊሲ አጋሮች ያስፈልጉታል ሲሉም ጉዳይ ፈጻሚዋ ተናግረዋል። ዛሬ የተከፈተው መድረክም ለዚህ አንዱ ማሳያ መሆኑን ገልጸዋል። ይህ የዩናይትድ ስቴትስ እና የአፍሪካ ሕብረት የጋራ መድረክ እስከፊታችን አርብ የሚቆይ ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ